You're with SBS Radio. ይህ የኤስቢኤስ ሬዲዮ ፖድካስት ነው። የሰፈራ መምሪያ መረጃ፣ ስለ አውስትራሊያ አኗኗር ሁነቶችና ታሪኮች በኤስቢኤስ አማርኛ። ከሦስት አንድ አውስትራሊያውያን እንግሊዝኛ ተናጋሪ ያልሆኑ አገራት የተወለዱ ናቸው። የአረጋውያን ክብካቤ ግልጋሎት ሰጪዎች ባህላዊ ዝንቅነት ላላቸው የደመንሽያ ተጠቂዎችና ወደ አፍ መፍቻ ቋንቋቸው ለተመለሱት ተጠዋሪዎች ሰብአዊና ባህላዊ ግልጋሎቶችን ለመስጠት ምን ያህል ስንዱ ናቸው? በቅርቡ የተካሄደው የአረጋውያን ክብካቤ ሮያል ኮሚሽን ስሚ ላይ እንደ ተንጸባረቀው ከሆነ የአረጋውያን ክብካቤ ተቋማት የተሟላ ደህንነትና ጥራት ያለው ክብካቤን ዕድሜ ለተጫናቸው አሟልተው አይሰጡም። የሲድኒ ዩኒቨርሲቲ የአረጋውያን ክብካቤና ደሜንሽያ ተጠባቢ ረዳት ፕሮፌሰር ሊፌይ ሎው አውስትራሊያ አመርቂ የሆነ ክብካቤ ለመስጠት ብዙ እንደሚቀራት ለሮያል ኮሚሽን ከደረሱት ቅሬታዎች መገንዘብ እንደሚቻል አመላክተዋል። አክለውም ደህንነትና ጥራት ያለው ክብካቤ ለመስጠት ትልቅ ተግዳሮት እንደሆነ እናውቃለን ለተግዳሮቶቹ መግዘፍም አረጋውያኑ ወደ ክብካቤ ተቋማቱ ሲዘልቁ ጤናና አካላዊ ጉዳታቸው ቀደም ሲል ከነበረው በእጅጉ ታውኮ በመሆኑና እንዲሁም የሠራተኛ የበጀት እጥረቶች ያሉ በመሆናቸው ጥራት ያለው ክብካቤ ለመቸር አዋኪ ነው ብለዋል። የአረጋውያንን ክብካቤ አስመልክቶ በተደጋጋሚ ከሚቀርቡት ቅሬታዎች ውስጥ አንዱ በቂ የመንግሥት የገንዘብ ድጎማ አለመኖር ነው። በአማካይ በሰዓት ከ20 እስከ 25 ተዛራስ ክፍያ የሚሰሩ የአረጋውያን ክብካቤ ተቋማት ሠራተኞች አዋኪ የሆነውን ሥራቸውን አሟልተው ለመሥራት አብዝተው ይቸገራሉ። በመንግሥት ከሚደጎመው የአረጋውያን ክብካቤ መስጫዎች ውስጥ 70 ፐርሰንት ያህሉ የደሜንሽያ ህሙማን ናቸው። በርካታ ቤተሰቦች አማረው የሚናገሩት ነገርም ጥራት የለሽና በቂ ሠራተኞች አልባ የመሆኑ ጉዳይ ነው። በተለይም መድብለ ባህላዊ የአረጋውያን ክብካቤ ስፍራዎችን በማበርከት ሰብአዊና ባህላዊ ግልጋሎቶችን ማስፋት አንዱ መጤ አረጋውያንን ሊያግዝ የሚችል ነው ተብሎ ይበረታታል። ይህ የኤስቢኤስ ሬዲዮ ፖድካስት ነበር። ለተጨማሪ ሰፈራ መምሪያት ታሪኮች ኤስቢኤስ ዶት ኮም ዶት ኤዩ አምሃሪክን ይጎብኙ።